የዩናይት ስቴትሱ ፕሬዝዳንት ባራክ ኦባማ የቻይናውን አቻቸውን ቺ ዩፒንግን በቤተ መንግስታቸው ተቀብለው ያስተናግዳሉ። የቻይናው ፕሬዝዳንት የአሜሪካ ጉብኝታቸውን እያደረጉ ያሉት በሁለቱ ሀገሮች መካከል ስፋት ባላቸው አካባቢዎች የግንኙነት የግንኙነቶች ውጥረት ባየሉበት ሁኔታ ነው። እነዚህ የስካት ነጥቦች ከኢንተርኔት ደህንነት እስከ ቻይና ባህር መፋጠጥ የተዘረጉ ናቸው። የአሜሪካ ድምፅ ሪፖርተር የአሩ ፓንዴ ዘገባ የቻይናው ፕሬዚዳንት አሜሪካን ለምን በእንዲህ አይነቱ የውጥረት ጊዜና ሁኔታ ውስጥ እንደሚጎበኝ ይቃኛል። ሰለሞን አባተ ያቀርበዋል። ለመሆኑ ሲጀመርስ በሁለቱ መካከል ንግግር መኖር ነበረበት? ይህ በአሜሪካ መንግስት ላይ የኢንተርኔት ወረራ ከተፈጸመና ቁጥራቸው በሚሊዮኖች የሚቆጠር አሜሪካውያን መረጃዎች ከተዘረፉ በኋላ አንዳንዶች የሚያነሱት ጥያቄ ነው። ይህ ቻይና በተለያዩ አጋጣሚዎች የምትወቀስበት ጥቃት የ21 ሚሊዮን አሜሪካውያንን መረጃ የሚመለከት ነው። Your government or its proxies, engaging directly in industrial espionage and stealing trade secrets. መንግስታችሁ ወይም ቅርንጫፎቹ በኢንዱስትሪ ስለላና የንግድ ምስጢሮችን በመስረቅ የባለቤትነት መረጃዎችን በመዝረፍ አድራጎቶች ላይ ተሰማርተዋል። ይህንን እኛ የምናየው እንደ ወራራ አድራጎት ነው፣ እናም መቆም አለበት። ፕሬዚደንት ባራክ ኦባማ ይህንን ያሉት በቅርቡ በተካሄደ አንድ ውይይት ላይ ነው። የፊታችን አርብ ዋይት ሃውስ ውስጥ የሚካሄደው የሁለቱ ሀገሮች መሪዎች ውይይት በአትኩሮት ከሚመለከታቸው ጉዳዮች መካከል ይህ ቻይና እያሳየችው ነው የተባለ የኢንተርኔት ላይ ባህሪዋ ትልቁ እንደሚሆን ፕሬዚደንት ባራክ ኦባማ ለአሜሪካውያኑ ነጋዴዎች ነግረዋቸዋል። ይህ የኢንተርኔት ደህንነት ጉዳይ ለነገሩ ፕሬዚደንት ኦባማና ቺጂፒንግ የዛሬ ሁለት ዓመት በሰኔ 2005 ዓ ም ማለት ነው ካሊፎርኒያ ውስጥ ተገናኝተው የነበሩ ጊዜም እንዲሁ በአጽንኦት የተነጋገሩበት ጉዳይ ነበር። ነበርናስ ዩናይትድ ስቴትስ በጉዳዩ መሰረት ላይ ከጊዜ ወደ ጊዜ እየተጠናከረ በመጣ ሁኔታ ግፊት እያሳደረች ነው። በእነዚህ ጉዳዮች ላይ አንዳች እርምጃ ማሳየት ይገባናል። ካለበለዚያ እኛ ምን እንደምንፈልግ ይበልጥ ሊገቡ በሚችሉ ቃላት መልሰን መናገር ይገባናል። የጆንስ ሀፕኪንስ ዩኒቨርሲቲ የቻይና ጥናቶች ዳይሬክተር ዴቪድ ላምፕተን ናቸው። በግንኙነቶቻችን ይበልጥ ውጤታማ መሆን ይገባናል ይላሉ የኦባማ አስተዳደር አስቧቸው የነበሩ የምጣኔ ሀብት ማዕቀብን የመሳሰሉ እርምጃዎችን ከዚህ ሳምንቱ የፕሬዚደንት ቺይንፒንግ ጉብኝት ቀደም ሲል ለመያዝ ወይም ለማቆየት ወስኗል ሌላው የውጥረት ነጥብና ዩናይትድ ስቴትስ ጠበቅ ብላ እንድትነጋገርበት አንዳንዶች የሚፈልጉት ደግሞ የደቡብ ቻይና ባህር መፋጠጥ ጉዳይ ነው በዚያ ቪየትናም ማሌዥያ ታይዋን፣ ፊሊፒንስ የኔ ነው የኔ ነው እያሉ በሚራኮቱበት አካባቢ ቻይና ሰው ሰራሽ ደሴቶችን ፈጥራለች ሲሉ የሚወነጅሏት አሉ። ነገሩ የተለመደ ነገሩ የተለመደና አሁን የተፈጠረው ትክክለኛ ነገር እየሆነ ነው። እናም ምልክቶቻችንን አስቀምጠን አዳዲስ የባህር ላይ ቀዘፋ መብቶቻችንን እንደገና የምናስቀምጥበት አዲስ ልማዳዊ ሁኔታ ሊሆን ይችላል። ይህ ደግሞ የቻይናን ፍላጎቶች ተስማምቶ መቀጠል ማለት ነው። የባህር ላይ እንቅስቃሴ ነጻነታችንን ለማስከበር የምናደርገውን ጥረት ባጓትትን ቁጥር ልናስከብረው የምንችልበት ሁኔታም አዳጋች ይሆናል። እንዲህ አይነቶቹ የባህር ኃይል እንቅስቃሴዎች ከቻይና ጋር ለመለያየት የሚፈጠሩ ጭቅጭቆችን አስመልክቶ ግልጽ መልእክት ያስተላልፋል ይላሉ የዊልሰን ማዕከሉ ሮበርት ዳሌ። መነጋገር እጅግ ጠቃሚና የግንኙነቶች ሁሉ የመሠረት ደንጊያ ሊሆን ይገባል። ቻይናን የምናገልበት ወይም የምንዘጋበት አማራጭ የለንም። ኦባማ የቻይናውን መሪ መንግሥታዊ ወይም ይፋዊ ጉብኝት መሰረዝ አለባቸው ከሚሉ ወገኖች ጋር ዳሊም ላምተንም አይስማሙም። አለመነጋገር እኮ የጦርነትን መንገድ መጥረግ ነው ይላሉ የግጭቶች ዋጋ በጣም ውድ ነው። ዩናይትድ ስቴትስ በብዙ የዓለም አካባቢዎች ግጭቶች ውስጥ ገብታለች። ከቀሪው 20 ከመቶ የዓለም ክፍል ጋር ግጭት ውስጥ መግባት የምትሻም አይመስለኝም። የቻይና ሕዝብ የዓለም አንድ አምስተኛ ወይም 20 ከመቶ መሆኑ ነው። ኦባማ ውጥረቱን ለማርገብ እየሻቱም ቢሆን ስጋቶቻቸውን ግን ከመግለጽ ወደ ኋላ እንደማይሉ ተንታኞች እየተናገሩ ነው።